ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ ወደፊት ይሆናል። ወደፊት ነው ጉዞአችን። ግን ማን ይቅደም? ዛሬ ጋቢና ቪኦኤዎች ምን ነው አብዮታ አብዮታ አላችሁ ከማለታችሁ በፊት እንበር ተጋዳላይ። የዛሬው ዝግጅታችን ዜማና መዝሙሮች በኢትዮጵያ የፖለቲካ ስርዓቶች ያላቸውን ሚና እንገመግማለን ካጼ ኃይለ እስከ ደርግና አሁንም በኢህአዴግ የኢትዮጵያ መሪዎች በዜማና በመዝሙሮች ከፖለቲካ ርዕዮት ጀምሮ እስከ ልማት ክትባትና የህዝብና ቤት ቆጠራ ሁሉ ዜማዎች አላቸው። ሙዚቃ ትልቅ ስፍራ አለው። ምክንያቱም በአብዛኛው የእኛ ህብረተሰብ የተማረ አይደለም፣ መጽሐፍ ማንበብ የሚችል አይደለም እና ከጽሁፍ ይልቅ ሰዎችን ማነሳሳትም ሀሳብህም መግለጽም በሙዚቃ ነው። ዜማዎችና መዝሙሮች ያሰማ ናቸው። በርካታ አድማጮችም አሉ። ኢትዮጵያ ኢትዮጵያ ኢትዮጵያ ቅድሚ በህብረተሰባዊነት አብቢ ለምልሚ። እናስጨርሰዋል መንግስቱ ዘገየን ገጣሚ ታገል ሰይፉም በዚህች አሪፍ ታክሲ ከዘመን ከአድማስ አብሮን ይሻገራል። የጸላሁንን አቤታይ ዘፈኖች ካስታወስከኝ እኔ ደግሞ ትዝ የሚለኝ ይንገረ እሺ ጋቢና ቪኦኤ የአዲሱ ትውልድ ድምፅ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማእግዜርና መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ዛሬ ጉዟችን ከአጼ ኃይለሥላሴ ዘመነ መንግስት ጀምሮ መዳረሻው አሁን ላይ ይሆናል። በእነዚህ ዘመናት ወጣቶችና አዳጌ የነበሩ መስታወት እያየሽ ነው አዳጌ እያልኩኝ ነው አስተካክል አለ አስተዳደራዊ ትዝታዎቻቸውን በተለይ በዜማና በመዝሙር ያካፍሉናል። ለአሁኑ ትውልድ ከራቀውን ጀምር። እንዲያውም ለምን በጥያቄ አናደርገውም? ይህን የኢትዮጵያ ህዝብ መዝሙር ታስታውሱታላችሁ? ብዙዎቻቸው እንደኛ አታስታውሱትም። በአጼ ኃይለሥላሴ ዘመነ መንግስት የኢትዮጵያ ሕዝብ መዝሙር ነበር። ኢትዮጵያ ሆይ ይባላል። እስቲ አሁን ከመልእክቱ ጥቂት እናሰማችሁ። በዚያን ጊዜ አዳጊ ወጣቶች የነበሩ በትምህርት ቤት የሕዝብ መዝሙሩን ይዘምሩ የነበሩን አሰማ ናቸው ብዙ ወሩ ቃል ንም ባልደረባችን ትዝታ ጊዜውንና ዜማውን እንዴት አስታውሰዋለች ኢትዮጵያ ሆይ፣ ደስ ይበልሽ በአምላክሽ ተባብረዋልና ተራሮችንን ጀግኖችሽ፣ ጀግኖችሽ አይነካም ከቶ ነጻነትሽ። ምን ያስታውስሽ ጃኖይ ኖ ትንሽ ትንንሽ ልጆች ሆነን ሰንደቅ አላማው ሲወርድና ሲወጣ ቆመን ምንዘምረው በውስጡ ግን የንጉሱን ዘላለማዊነት ዘምሩ ነው። አዎ ነው፣ ስናደርግ ነበር። ምን ይደረግ፣ ተለይቶ ነው። አቅም ሰው ማምለክ ኃይል በንጉስሽ ተባብረዋል አርበኞችሽ፣ አይመካም ከቶ ነጻነትሽ፣ ብርቱ ናቸውና ተራሮችሽ አትፈሪ፣ ከጠላቶች ይኑርልን፣ ድላድራጊው ንጉሳችን፣ ይኑርልን ለክብራችን። ብሔራዊ መዝሙሮችና ዜማዎች የሚያስተላልፏቸው መልእክቶች ከህዝባዊ አንድነት፣ ሰላምና ብልጽግና፣ ሀብትና ልማትን ያዘሉ ሲሆኑ፣ ህዝብን በተለይ ደግሞ ወጣቱን ለማስተባበር ደግሞ በስፋት የሚውሉ መዝሙሮችም አሉ። በዛን ጊዜ በትምህርት ቤት የዘመራችሁ አድማጮች ትውስታዎቻችሁን አሁኑኑ ለማካፈል ትችላላችሁ። በፍጥነት ወደ ፌስቡክ ግቡና አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። በዛሬው ዝግጅት ከሰማናቸው ዜማዎች፣ መዝሙሮች ጋር ያሏችሁን ትውስታዎች ንገሩን። ትውስታዎቹ በጎንም በጎም ሆነ ክፉ ሊሆኑ ይችላሉ። አካፍሉን። አሁን ዘመን እንሻገር

የደርግ መንግስት አስተዳደራዊ ርዮትና የዕለት ተዕለት አፈጻጸምን ለመረዳት ደግሞ በዘመኑ በሬዲዮ ጣቢያዎችና በቴሌቪዥን ዝግጅቶች የሚተላለፉ ዜማዎችና መዝሙሮችን ማድመጥ ብዙ ነገሮችን ሊያስረዳ ይችላል። Le match, comme tu... Voilà, mais... Voilà, mais... Voilà, mais... Voilà, of Voilà, mais... Voilà, mais... አራተኛ ክፍል ሆነን ይህንን በሙዚቃ ሙዚቃ ፔሬድ ተነስቻለሁ። ትጥቄና ጥብቄ ሞራል ይዞታል። ሄኖ ከዚህ ስቱዲዮ ውስጥ ሆኑ ዘመኑን የሚያስታውሱ ዜማዎችን ይዘን ምክንያቶቻቸውን የምንወያይበት ነው። ጋቢና ቪኦኤ ይቀጥላል። እስኪ ከዛ ዘመን ደግሞ ተጨማሪ ዜማዎች እናሰማችሁ። बसर बना እሺ እድገት በህብረት እስቲ ኖክስ ለእድገት በህብረት ምታቀውን ከኒ በነገሮች ላይ እኔ እንኳ በጊዜው የማስታውሰውም ነገር ባይኖር አሁን ጽዮን እየነገረችኝ ነበር። እናትና አባቷ የተገናኙት በእድገት በህብረት ዘመቻ ነበር። በወቅቱ እንግዲህ የዩኒቨርሲቲ ተማሪዎች ወይ ከፍተኛ ትምህርት ተቋማት ተማሪዎች ወደ ተለያዩ ገጠር አካባቢዎች ሄደው ከግብርና ጀምሮ ትምህርት እስከ ማስተማር ድረስ የሚሰሩበት ወቅት ነበር እና በዜማ የታጀቡ ናቸው ድንቅ ድንቅ የኢትዮጵያ

dena avarta dager mertz yennal o gemer ditan a hu dit gadithen a hu ni gadat ትንሽ ጽዮን ወደ ስቱዲዮ እንደው የበራሽ ነው የመጣሽ፣ ሙዚቃውን ስትሰሚ የእድገት በህብረት ልጅ። እናቴ ሁል ጊዜ የምታወራው ትልቁ ታሪኳ ቢኖር የእድገት በህብረት ዘመቻ ወቅት ነውና ከባሏ ጋር የሚተዋወቀችው ከባሏ ማለት ከአባቴ ጋር ማለት የእሷ ሊያርገው ብዬ ነው። እሷ ሀረር ነበር የጨረሰችው ትምህርቷን። እና ልክ ትምህርቷን እንደ ጨረሰች ለእድገት በህብረት ዘመቻ ደደር ወደሚባል ሀገር ተልካ ሄደች ለማስተማር ዘመቻው ማስተማርም ነበር እና አባቴ ደግሞ ደደር ነበር የደደር ልጅ ነበር እና እዛ ነበር የሚኖሩ እዛ ነው የተዋወቁት እና ሁልጊዜ ትዝታዎቿ ሁልጊዜ ያለው የእድገት በብረት ዘመቻ ነው አንቺን ግን ለምን ጽዮን አሉሽ ወይ ዘመቻ ወይ መሰረት አየር ሰዓትን እንዳልወስድብ እንጂ የእኔ ጽዮን ራሱ ታሪክ አለው ከዚሁ ከዘመቻው ጋር የተያያዘ ሌላ ጊዜ እንመጣለን ሻሻወይ ወደ ሰርጎ ሰርከን ደግሞ ምንድን ነው? ሙዚቃ ራሱ ይኸውልሽ አብዮታዊ ሆኖ ነበር ነው የምትለው። ለዘመቹ አቴ እኮ ነው የሚለው የዛን ጊዜ ሙዚቃዎች ሁሉ ወደ አገር ልማት ይዙሩ የሚል ነው። ዘፋኞች በብዙ ጊዜ አሁንም ቢሆን አይጠፋም እሱ። የጋቢና ጉዟችን ሲቀጥል በስቱዲዮ ባልደረባችን ብርሃን አይሎን አነጋግረናታል። ወንዶች ይገደቡ ይዋሉ ለልማት በከንቱ በስተዋ ለብዙ ዓመታት

እዚህ ስቱዲዮ ብርሃን አብራናለች አስቀድማ ስታ ስታዜም ነበረ። ብርሃን ይህንን ዜማ ስትሰሚ፣ ይህንን መዝሙር ስትሰሚ አይምሮሽ ውስጥ የሚመጡ ትዝታዎችን እስኪ ንገርኝ። ኋላ ኋላ ላይ ያንን ስርዓቱን በአጠቃላይ ሳስታውስ ትንሽ የሚረብሸኝ አለ። ግን ይሄ መጀመሪያ ሲጀመር ደርግ ስልጣን ላይ ወቅቶ እነዚህ መዝሙሮች ሲዘመሩ በተለይ በጣም ወጣት ነበርኩ በዛን ጥሩ ስሜት ነው የሚሰማ። ምክንያቱም ይገደቡ እንዲደረግ እንዲደረግ ሲል ተስፋ ያለው ነው በዛ ሚደት ላ የሚመጣው ኋላ ኋላ ላይ ግን ያው ነገሮች እየተቀየሩ መጥተው ብዙ መታሰር፣ መገደል ብዙ ነገሮች ስለተፈጠሩ በዛ ስርዓት ያስደነግጥሃል ስታስብ። ስንት ዓመትሽ ነበር ያኔ? ምናልባት አስራ አምስት ምናምን ይሆናል እና ሚድል ስኩል ተማሪ ሆን አይደል ነው። አላስታውስም። የት ነበር የምትሰሙት? በሬዲዮ በቴሌቪዥን። በሬዲዮ ነው በሬዲዮ በቴሌቪዥን። እኛ ራሳችን እኔ ከጫፍ እስከ ጫፍ ዘምረው ነበር። ደስ ይላል ስትሰማው። ትምህርት ቤቱ ዘምሩት ባሉ ነበር አይባልም? እኔ አላስታውስም። ትምህርት ቤት ስንዘምር አላስታውስም፣ ግን ያው በቴሌቪዥን በምንም ሲል ስለምንሰማ እኛም ያው ሰማዋለን ዘምራለን። አዲስ ተስፋ አዲስ ነገር ው ምልህ ትርጉም እራሱ ስሰማው ና የለውጥ የለውጥ ጊዜ ስለነበረ ያኔ ጥሩ ነገር ይመጣል ብለን ነው የምታስበው። ስለዚህ መጨረሻው ግን እንደዛ ሆኖ አልተገኘም፣ አልተገኘም እና ያሳቅቀኛል ስራ ተመልሶ ያሳስብ ብርሃንን መለስ ብለን እናመጣታለን። እዚህ ስቱዲዮ አብራኝ የምታስተናግደው መስታወት አድረገው መስታወት በቀደም ስንነጋገር ስለ ተነሳ ተራመድ ፍቅር ስታወሪ ነበር። ይሄ ዜማው ነው። ፖለቲካ እንትኑን እናስቀምጠው እና ወደጎን ምንም መልእክቱ ምኑ አይመለከተኝም ብዬ ግን ፖለቲካ ራቅን ያልኩኝ አለርጂ ነኝ። ዜማው በጣም በጣም ባለፈውም ስናወራ አብረን ቢሮ ውስጥ ዜማዎች የዛን ጊዜ የሚወጡት ዜማዎች በሙሉ በጣም ምርጥ የነበሩ ናቸው። ምክንያቱም ሰዎችም የሚያወጡት ዜማውን የሚያወጡት ሙዚቀኞቹም በደንብ ባክግራውንዳቸው፣ ማለት የኋላ ታሪካቸው በሙዚቃ የዳበረ ሰዎች ነበሩ። ለሀገር የሚመጣ ዜማዎች የሚያመጡትናቦቸር ነው ብዙዎቹን የጻፋቸው በነገሮች ላይ አዎ ተነሳ ተራመድ የኔ በቃ ወደፊት ማልሞ እንዴት በህብረ ዝማሬ እንዴት ተደርጎ መሰራት እንደሚችል ግጥሙ ተቀይሮ ግጥሙን ለምን ግጥሙማ ውበት እሱ አደለን ሀሁ የሚለው እንዳይቀር ወንዞች ሚገደቡ ችግር አለ ለም አባይ ተገደበልኝ ይህው ይኸው እንዲያውም አንድ አድማጭ እናስገባ። አሁን ከደሴ ሰላም ናችሁ? ደሴ እንዴት ናችሁ? ወልዲያ መንግስቱ ዘገየ ይባላል። ይበቀመኝታ ይትፋካ ገራችን ድህነት፣ በሽታ እነኚህ ዜማዎች ግን ምን ፋይዳ ያላቸው ይመስላል? ብዙ ጊዜ ዘመቻዎችም ሆኑ የፖለቲካ ዘመቻዎችም ሆኑ የልማት ዘመቻዎች ከዜማ ጋር ይገናኛሉ። በጣም በጣም ዘን መሰለህ፣ አንደኛ ኢትዮጵያዊነት በራሱ ማለት ነው። እኛ ኢትዮጵያውያን በአብዛኛው እያንዳንዱ የኑሮ እንትኖቻችንን እውነታዎች በዘፈንና በግጥም መግለጽ ነው የሚቀናን። ለምሳሌ አሁን ወደ እኛ አካባቢ ወደ ቆላ እንኳ ብትሄድ ማለት ነው ቆላ አካባቢ ለምሳሌ አሁን እርሻ በሚታረስበት ጊዜ ወደ ደጋውም ስትሄድ ገበሬው እርሻውን እያረሰ ያንጎራጉራል፣ ይገጥማል። እያንዳንዱ የኑሮ ገጽታችንን በዜማና በግጥም ለመግለጽ ይቃናናል ብዬ አስባለሁ። ማለት ለቅሷችንም፣ ዘፈናችንም፣ እርሻውም፣ አረሙም፣ ማጎልጎሉም፣ መዝራቱም አውድማው ላይም ያለው ነገር ያው የታቀዱት ያቀዱትን ነገር እንዲፈጽሙ የሚያበረታታ ነገር ይመስለኛል። ወይኔ መጣ! እንደ አሁን አሁን መጣህልኝ። እስቲ በለው አሁን መጣህልኝ፣ ወደዋ ነው እውነትህን። አሁን አንድ ሌላ ጥያቄ ላነሳልህ ነው። ትምህርት ቤት ስትማር የኢትዮጵያ ሕዝብ መዝሙር ታስታውሰዋለህ? ብዙ ጊዜ ይሆናል ዘምከው። አስታውሰዋለሁ። እስቲ ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ ቅደሚ፣ በህብረተሰባዊነት አብቢ ለምልሚ

በመጀመሪያ ጊዜ የህወሓት ኪነት አቤት አደባባይ ላይ ዝግጅት ሲያቀርብ ማለት ነው፣ አብዛኛው ወጣት በዘፈኑ ተማርኮ ነው የገባው ጆይን ያደረገው ፓርቲ። የሚገርም ነገር ቀላል አይደለም፣ ገብተዋል። እንዴት ነው ግን የወጣቶችን ቀልብ የሚስበው? አሁን እንደው መለስ ብለ ስታስበው ከዛ በፊት በነበሩት ጊዜ በደርግ ጊዜም ቢሆን የወሎ ባህል አምባ ኪነት እየመጣ በያዳራሹ የሙዚቃ ዝግጅታቸውን ያቀርባሉ። እንዴት ሳበ እንደው ብለታስበ እንደው መለስ ብለ ስታስበው ያው የሚማርከን ነገር ምን መስል አንደኛ ምልታገዎቹ አለባበሳቸው፣ ጎፈሪያቸው፣ ጺማቸው ያን ካልቸር አይተነ ስለማናቅ በቃ በጣም ደስ ይለናል። የሚታየን ነገር በእነሱ መስመር መቀጠል ነው። ለምሳሌ አሁን እኔን ብትወስደ ማለት ነው በሰዓቱ ምኞት የነበረው ምንድን ነው የድምፅ ወያኔ ጋዜጠኛ ለመሆን ነበረ። የደርግ መንግስትም በትግርኛ ይዜሙ የነበሩ ስለ አንድ ኢትዮጵያ፣ ስለ አንድነት የሚገልጹ ዜማዎች ነበሩ። እስኪ ካስታወስክ ይሄን ላሰማ ቤታዊት ኢትዮጵያ ወይ ሞት ነው። እንግዲህ ያ ያ ያ ያ ይህ በልጅነቴ በጣም ነው የማስታውሰው። የሚገርም ነገር ምን ትዝታ መጣባ። አሁን ያው አሁን ይህንን ዘፈን በልጅነቴ ታዳምጠው ትርጉሙን አላቀውም ግን አቤታ ኢትዮጵያ ምናምን ስለሚል የሆነ የአብዮት ዘፈን እንደሆነ ውስጤ ይነግረኛል። ለነገሩ ያንተም ስም እኮ የአብዮት ስም ነው አይደል? መንግስቱ። አዎ፣ እንግዲህ ያው እናቶቻችን እንግዲህ ታውቃቸው የለ አዎ፣ ህልማቸው ሩቅ ስለሆነ ለቤተ መንግስት አስበው ያወጡት ውስጥ ሊሆን ይችላል እሱ። ያው መጨረሻው አልታወቀም፣ ለነገሩ ገና አሳወቀም። ትክክል ትክክለ ጌታ፣ እስኪ ላሰማህ መንግስቱን እናመሰግናለን ከደሴ ነው ያናገረው። በመቀጠል ወደ ታገል፣ በእነዚህ በአብዮታዊ ሙዚቃዎች ላይ የተለየ ስሜት ስላለው እስቲ የሚለውን እንስማ። እምበር ተጋዳላይ ታገል የትኛው ጊዜ ያው ሲገባ የነበረው ጊዜ ትዝ ይለኛል። አንድ ሁለተኛ በድሮ በየወያኔ ራዲዮ ጣቢያ የሚባለው እሱን አባቴ ከብት ነበር እና እኛ ቤት ብቻ ነበረ የሚከፈተው። ምክንያቱም እኛ የኢሰፓ አባላት ልጆች ነን፣ እናቴም አባቴ የኢሰፓ አባላት ናቸው። ስለዚህ በኮንፊደንስ ነው የሚከፍቱት። እንያዛለን ብለው አይሰሙም። እና አማርኛም ፕሮግራም አለው በዚያን ጊዜ የሰማሁት ይመስለኛል። ምክንያቱም ሲገቡ ያኔ የሰማሁት ዘመን ነው የሚመስለኝ የነበረው እና ያንን ዘመን ነው የሚያስታውሰኝ። ሌላ ደግሞ እንግዲህ አባቴ እና እናቴ ኢሰፓ አባል ነበሩ ካልክ ደግሞ ይህንንም ይከፍቱ ነበር በእርግጠኝነት። እሺ ወንዞች ይገደቡ ይዋሉ ለልማት በከንቱ ዜማውን ታስታውሰዋለህ? አብረና ዜ ደንብ አስታውሰዋለሁ። በጣም ይሁንም አስታውሰዋለሁ። አቦቸር ነው። እኔ በጣም በደርግ ጊዜ በሚዘፈኑ አብዮታዊ ዘፈኖች በጣም የምመሰጥ ሰው ነኝ እና እንደ አጋጣሚ በጣም የምወደው ምርጥ ጋዜጠኛ ደረጀ ኃይሌን ታውቀዋለህ? አዎ፣ በጣም ጎበዝ ጋዜጠኛ ነው እና እሱ በጣም ብዙ ኮሌክሽኖች ስላሉ እነሱ ለመስማት እሱ ጋር አሁን ድረስ ሄዳለሁኝ። የውባንቺ አሁን ጭቅኖች፣ ከራስ ትግል ምናምን እንደዚህ የአብዮት ዘፈኖች አሁን ድረስ ሙሉ ትዝታዬ ልጅነቴም ያለው ከፍቅር ዘፈኖች ይልቅ የአብዮት ዘፈኖችን ብሰማ ነው። መጣ በጣም ነው ለልጅነቴም ቅርብ ስለሆነ፣ ያው አብዮተኛ ልጅ ስትሆን የምትሰማ ሁልጊዜ እሱን ነው እና በጣም ልዩ ትልቅ ስሜት እና ትዝታ ነው ያለኝ። አቤታ እንደዚህ አይነት ዘፈን ማካመጣት ትዝታዬን ትቀሰቅሰዋል። እስቲ ልቀስቀስብህ በደንብ። አገር ብል ብልጽግና፣ ለወገን መከታ፣ ተነሳ ተራመድ፣ ክንድህና በርታ በርታ፣ ለአገር ብልጽግና፣ ለወገን መከታ ሄሎ፣ አለሁ አለሁ። ወንዞች ይገደቡ የዋሉ ለልማት የሚለው ራሱ እንደ ትንቢት የሚገለጽ በጣም በሁሉ ነገሩ የሚገርም ቃል ነው እና እኔ ለምንድን ነው አንዳንድ ቃላት ድሮ ስለተባሉ ብቻ የሚጠሉት? አሁን ኢትዮጵያ ትቅደም ብንል ምን አለበት? ምላቸው እንደዚህ አንዳንዴ ወደኋላ ኋላ የሄዳችሁ ስታዩ አንዳንድ እንትኖች በጣም ከደሬ ጋር ምየሰማ እንደ እኮ ይሄ አሁን ቢዘመር ምናምን ምንላቸዋሉ ሁልጊዜ አሁን አያሌው መስፍን ደህና ሁኚ ውዷ ባለቤቴ የልጆቼ እናት የሚለው ይኖረ እንደሆን አላውቅም ብታሰማው ሪሊ አንድ ወታደራዊ ቤተሰብ ይሆን እድሜያቸው ከፍ ሲላቅ ማዳም ሲደርሱ ብለሽ ንገሪያቸው ታሪክ የኑረሱ ምናምን እነዚህ አይነት እንትኖች በጣም ለሀገር ፍቅር ትልቅ አስተዋጽኦ ሀገራችንን እንድንወድ አሁን ድረስ ላለን ብዙ ነገር የገነቡ

ታዲያ ይሄ ልማታዊ ዜማ ሊሆን አይችልም? ይገርማል። አሁን ተነሳ ተራመድን፣ አሁን ብንሰማ አገር ለመገንባት አይጠቅምም ስላለ ተነሳ ተራመድ በጣም አስፈላጊ ነገር ነው። ለሁል ጊዜ የጥላሁን ገሰሰን ድምፅ ደግሞ ላሰማህ። ስማይለው አቤት አቤት፣ የጥላሁንን አቤታይ ዘፈኖች ካስታወስከኝ እኔ ደግሞ ትዝ የሚለኝ ይንቀረ። እሺ ጥላሁን ገሰሰ ጊቢያ አዳራሽ ላይ ዘፈን ይዘፍናል። የአብዮት ዘፈን እኔና ወንድሜ ያኔ አራት አምስት ዓመት ልጆች ነን እና እናትና አባት ይዘውን ገብቶ ጦር ማስቲካም ይባላል እና እሱ ሲዘፍን የወታደር ልብስ ለብሶ ይህን አብዮታዊ ዘፈን ማስቲካ ልንሰጠው ወጣል የሰማይ ነው ያለውን እሺ፣ ማስቲካ ይዘን ይህን ዘፈን በዚህ ዘፈን የማስታውሰውን ሀይዳር ዝንበሩ ብሎ የሚጮውበት ቦታ አለ እዚህ ዘፈን ላይ ጮክ ብሎ እና እኛ እኔና ወንድሜ በጣም በፍርሀት እየተጓጠሰን ፊትና ኋላ ሆነን መድረክ ላይ ሆነን ያንን የጦር ማስቲካ እናታችን በላከችን መሰረት ልንሰጠው ስንል ማስቲካውን ሊቀበል እንደዚህ ወደ እኛ እያጎነበተ ሀይ ማለት ነበረበት እና ሀይ ብሎ አንድ ሲያጓራብን ደንግጠን ፊታችንን ወደ ተመልካቸዋ ዙረን ይ ብለን እየየ ስንል አስተናጋጆች ተሯሩጠው እንዳወረዱን አስታውሳለሁ ከመድረክ። አንድ ቀንም አንድ መድረክ ላይ እሱ ባለበት ይህን አንስቸዋለሁ እና ይህን አስታውሳለሁ። እስቲ አንድ ሌላ ዜማ የጥላሁን ገሰሰን ልጋብዘን። እንግዲህ እሺ ቀጥል። ኢትዮጵያ የእኛ መመኪያ። ኧረ ግጥም ብቻ አይደለም ታገል ሰይፉ፣ ድምፅህ እራሷ እንደ እኛ አይደለም። እዚህ ጋር የምናየው ነገር ምንድን ነው መሰለህ? ይሄ ከኢትዮጵያ ሕዝብ መዝሙር ቀጥሎ እንደ ኢትዮጵያ ሕዝብ መዝሙር የምንወደው ትልቅ ዝማሪያ ዝማሪያችን መሰለኝ እና ብዙ ወደ መጨረሻው አካባቢ የተጫወተው ነው። ይሄ ዘመን የሚያስታውሰን የባድመ ወረራ ዘመን የነበረውን ጊዜ ነው የሚያስታውሰን፣ እና ያንን ያስታውሰኛል ትልቅ ትልቅ ስራ ነው። ንዋይ መሰለኝ ይሰራለን፣ ንዋይ ደበበ። የጦርነቱን ዘመን ስናስታውስ፣ በተለይ የኢትዮጵያ እርስ በርስ ጦርነት ዘመን፣ ሌሎች የትግርኛ ዜማዎችም ነበሩ በደርግ በኩል አቤታዊ ኢትዮጵያ፣ አቤታዊ ዜማዎች። እስኪ አንድ ላሰማ ካስታወስክ ቆሪስና ተሌና አካት እንዴ ሰው ከነ ቁምጣ ትዝ ይለኛል። በብላክ ኤንድ ዋይት ቴሌቪዥን ነበር የምናያት በጣም በኋላ አሁን በቅርብ ሲያሳዩን በጣም ትልቅ ሰው ሆና ያው ትንሽ ልጅ ነች። የቁምጣ አርጋ ምናምን የምትዘምር ምናልባት ሶፊያ ይሆን ስሟ። ሶፊያ አጽባህ ነች እንዴ? አዎ፣ እሷ መሰለችኝ። ሎሚ ጽባ በጣም ነው የማመሰግነው። ታገል ሰይፉ፣ ፀሐፊ፣ ገጣሚ፣ አብዮታዊ ይሆናል። ስምህ ራሱ እኮ አዎ፣ አብዮት ነው። ሁላችንም ቤተሰባችን በሙሉ ከአብዮቱ ጋር የተያዘ ስም ነው ያለን። ያው እንዳልኩ፣ የፓርቲ አባላት ልጅ ነን። አብዮቱ ላይ ቀልዳ ያቀማባት እስካሁንም እንደዛው ነው። አረ በጣም ሲሬት ነው። አዎ፣ በጣም በጣም ጠንካራ ነው እና الكومونيزم لو فكر نظره غير هالسلم لم بقى بقى ما استيل بقى ميل عباس يا عليك علي علي. ማግብዣውንም ተጨማሪ ውይይቱንም በዚህ ሳምንት ውስጥ የምናቀርበው ዝግጅታችን ላይ ታገኛላችሁ። የዛሬው ዝግጅት ለቅምሻ ነው። እንግዲህ ስናስተናግዳችሁ ያመሸኑ ሄኖክ ሰማእግዚአብሔር ና እኔም መስታወት አድራጋውነን በሰላም በጤና ያገናኘን በነገው ፕሮግራማችን መልሰን እንገናኛለን።